የምሻችሁ የጋቢና ቪ አድማጮች የዕለተረቡ የካቲት 2 2014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ለምሽቱ ለወጣቶች ያዝናናሉ፣ ያስተምራሉ ያልናቸውን ዝግጅቶች አዘጋጅተናል። ከእነዚህ መካከል ጥቂቶቹን እናሰማችሁ። ጠዋትም ማታ የምትሰማኝ መሳሪያ ድምፅ ነው። ይከብደሃል። ዛሬ ሞትኩ ነገ ሞትኩ ነው የምትለው። ምን እንደሚፈጠር አታውቅም። እንኳን ለፈተና ልታስብ፣ በቃ ለህይወት ብቻ ነበር የምትጨነቀው እና በጣም ከባድ ነበር። በኢትዮጵያ የጸጥታ ችግር በነበረባቸው የተለያዩ ክልሎች ሳይሰጥ የቆየው የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና መሰጠቱን የትምህርት ምዘናና ፈተናዎች ኤጀንሲ አስታውቋል። እኛም ፈተናውን የወሰዱ ተማሪዎችንና ሌሎች የሚመለከታቸውን አነጋግረን ሰፋ ያለ ዘገባ አዘጋጅተናል። አሳሳኝ ነው። በተለይ ቴክኖሎጂ ጉዳይ ከልጅነት ይዘ ነው ያልመጣ ነው ነገር ወይም ደግሞ እንደ ሙያ ያዝ ነው ስላልሆነ ቪዲዮን ለመቅዳት ከበድ የሚሉ ነገሮች ነበሩ። አሁን ደግሞ የሰማችኋቸው አምላኩ ቢክስ ይባላሉ። ማህበራዊ ሚዲያን፣ ቋንቋን ለማስተማሪያነት እየተንቀሳቀሱ ያሉ ግለሰብ ናቸው። የምሽቱ እንግዳችን ናቸው። አብራችሁን ካምሻችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ኤልያስ አስማረ እንዲሁም ፕሮግራሞችን በማዘጋጀት አብረውን ከተሳተፉ ሌሎች የአሜሪካ ድምጽ ባልደረቦች ጋር አብረናችሁ እናምሻለን። አሁን በቅድሚያ የሀገር ውስጥና የውጭ ዜናዎቻችንን ኤደን ገረመው ታሰማናለች። አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በኢትዮጵያ የሚገኙትን የድርጅቱን ምክትል ዋና ጸሐፊ አሚና ሙሐመድን በተመለከተ በትላንትናው ዕለት በሰጡት ማብራሪያ ምክትል ዋና ጸሐፊዋ የሶማሌ ክልልን ከፕሬዚዳንት ሳህለ ወርቅ ዘውዴ ጋር በመሆን መጎብኘታቸውን አስታውቋል። በጉብኝታቸውም ለረዥም ጊዜ በአካባቢው በደረሰው ድርቅ ዙሪያ ከክልሉ ፕሬዚዳንትና ከካቢኔያቸው እንዲሁም ከአርብቶ አደሮች ተፈናቃዮች፣ የማህበር ረሰብ መሪዎችና ከሌሎች ባለድርሻ አካላት ጋር የመንግስታቱ ድርጅት ስለሚያደርጋቸው የሰብአዊ ድጋፍ ጉዳዮች ዙሪያ ተወያይተዋል። ምክትል ዋና ጸሐፊዋ አሚና መሐመድ የሶማሌ ክልል ፕሬዚዳንት ጋር ከግብርናና ከውሀ ልማት በዘለልም ለክልሉ ብልጽግና መታሰብ እንዳለበት ማሳሰባቸው ተገልጿል። ከዚህ በተጨማሪም መንግስት በክልሉ የትምህርት፣ የጤና፣ የውሀ መሰረተ ልማቶችን ለማሻሻል እያደረገ ያለውን ጥረት ያደነቁ ሲሆን ተፈናቃይ ዜጎችንም እያስተናገዱ ላሉ ማህበረሰቦችም አናቆታቸውን ቸረዋል። ምክትል ዋና ጸሐፊዋ በዛሬው እለት አፋር ክልልን እንደሚጎበኙና ጉብኝታቸውን እንዳጠናቀቁም ወደ ኒውዮርክ እንደሚመለሱም የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ አስታውቀዋል። የዩናይትድ ስቴትስ የተራድኦ ተቋም ዩኤስኤአይዲ ዋና ዳይሬክተር ሺን ጆንሰን በትላንትና እለት በአማራ ክልል ባህር ዳርና በአፋር ሰመራ ተገኝተው ጉብኝት አደረጉ። ዋና ዳይሬክተሩ ትላንት በአፋር በነበራቸው ቆይታ ከክልሉ ፕሬዚዳንት አወል አርባ ጋር መገናኘታቸውም ታውቋል። ከዚህ በተጨማሪም በግጭቱ ምክንያት በክልሉ የተፈናቀሉ ማህበረሰቦችንም ጎብኝተዋል። ዋና ዳይሬክተሩ በተመሳሳይ በባህር ዳር ከክልሉ ፕሬዚዳንት ዶክተር ይልቃል ከፋለ ጋር ተገናኝተዋል። ክልሉ በተለይም ደግሞ ጦርነቱ የተጎዱትን ሰዎች ስለሚያስፈልጋቸው ድጋፍ አንስተው መወያየታቸውም ተገልጿል። ጆንስ ተቋማቸው በትምህርት ጤናና፣ ሌሎች መሰረተ ልማቶች ዙሪያ ከሚያደርገው ድጋፍ በተጨማሪም በዘላቂነት በጦርነቱ ለተጎዱ 2.9 ሚሊዮን ሰዎች ድጋፍ ለማድረግ ያለውንም ጥረት አስታውቋል። በዛ በነበራቸውም ቆይታ በክልሉ ያሉ 500 ሺህ ዜጎች የተሃድሶው መርሃ ግብር ለተሸረሸሩ መሬቶችን ለማልማትና፣ አፈርና ውሃ ጥበቃ እንዲሁም ወጣቶችን ለስራ ለማብቃት የ11 ቢሊዮን ብር ድጋፍ እንደሚለ ግሱና ከዚህ በተጨማሪም የኢትዮጵያ ብሔራዊ ሴፍቲ ኔትን ለመደገፍ መርሃ ግብሮች መኖራቸውን ማስታወቃቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትና እለት ከአፍሪካ ህብረት ሊቀመንበር ሙሳ ፋኪ ጋር በሀገሪቱ ስላለው ዴሞክራሲ ዙሪያ ተወያዩ። ሁለቱ ባለስልጣናት በሱዳን፣ በማሊ፣ በቡርኪና ፋሶ እና በአጠቃላይ በሀገሪቱ ስላለው የዴሞክራሲ ውድቀት መወያየታቸውን የዩናይትድ ስቴትስ የሚኒስቴር መስሪያ ቤት ቃል አቀባይ ኔድ ፕራይስ አስታውቀዋል። አድማጮች ለምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ቤ መሰናዳዎች ጋር ታመሹ ዘንድ ጋብዛለሁ። ኤድን ገረመው ከዋሽንግተን ዲሲ be not be የንን ለዜናው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችንን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ኸርዝ፣ እንዲሁም በ19 ሜትር ባንድ 15580 ኪሎ ኸርዝ መከታተል ትችላላችሁ። በተጨማሪም በዌብሳይታችንና በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከትግራይ በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይችሉ በቀሩ አራት ክልሎች ውስጥ የ12ተኛ ክፍል ብሔራዊ መልቀቂያ ፈተና በተሳካ ሁኔታ መሰጠቱን የትምህርት ምዘናና ፈተናዎች ኤጀንሲ አስታውቋል። ፈተናው የተሰጠው በአማራ፣ በአፋር፣ በኦሮሚያና በቤንሻንጉል ጉምዝ ክልሎች ዞኖች ውስጥ ሲሆን ከ60ሺህ በላይ ተማሪዎች ፈተናውን መውሰዳቸው ተገልጿል። ፈተናውን የወሰዱ ተማሪዎችና የትምህርት ባለሙያዎች ተፈታኝ ጉዳይኞቹ ያሳለፉትን የስነ ልቦና ጫናና አስቸጋሪ ሁኔታ ከግምት ውስጥ በማስገባት የከፍተኛ ትምህርት ተቋማት ግቢያ ሊኖር ይገባል ያሉ ሲሆን የትምህርት ምዘናና ፈተናዎች ኤጀንሲ በሰጠው ምላሽ ይህን የመወሰን ስልጣን የመንግስት ነው ብሏል። መስፍን አራጌ ዝርዝረው የደሴ ከተማ ኗሪዋ ወጣት ማህሌት ብርሃኑ አይነ ስውር ነች። በሆጤ አጠቃላይ አንደኛ ደረጃ እና መሰናዶ ትምህርት ቤት የአስራ ሁለተኛ ክፍል ብሔራዊ መለቀቂያ ፈተና ተፈትና ስትወጣ ያገኘት ማህሌት እዚህ ለመድረስ የከፋ ውጣ ውረድ ማሳለፏን ትገልጻለች። እንደ ወጣቷ የህወሀት ኃይሎች ደሴ ከተማን በተቆጣጠሩበት ወቅት የነበረው ወታደራዊ እንቅስቃሴ ለፈተና የሚያዘጋጅ ነበረም። ጠዋት ማታም ትሰማ መሳሪያ ድምጽ ነው፣ ይከብዳል። ዛሬ ሞትኩ ነገ ሞትኩ ምን እንደሚፈጠር አታውቅም። እንኳን ለፈተና ልታስብ በቃ ለህይወት ብቻ ነበር የምትጨነቀው ና በጣም ከባድ ነበር እና ደሴ ነጻ ከወጣች በኋላ እንደገና ለፈተና ትቀመጣላችሁ ዝግጅት አድርጉ ተባልን። ያኔ ብዙ ዋና ምንም ነበር ድጋሚስ ጦርነት ቢኖር እንደገና ተዘጋጅተን ነበር። ድጋሚ ለመዘጋጀት ከፍተኛ ጫና ነበረው፣ ግን አሁን በጣም ደስ ብሎኛል ስለተፈተን። ዛሬ በቅዳሜ ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውስጥ ስትፈተን ያገኘኋት የሸወርቅ ስዩም በበኩሏ በጦርነቱ ምክንያት ለተደጋጋሚ ጊዜያት ወደ ተለያዩ አካባቢዎች መፈናቀሏን ጠቅሳለች። ከሰሜን ወሎ እስከ አዲስ አበባ የዘለቀ ውጣ ወረዷን በማስታወስ ጦርነቱ ባያፈናቅለን እስካሁን ያው የአንደኛ አመት ዩኒቨርሲቲ ተማሪ ነበርን። ከቆቦ ነው የመጣው ተፈናቀይ። ከዛ ከቆቦ ስንመጣ እዚ good get እዚህ ደሴ ደሴ ማፈናቅለው ወደ አዲስ አበባ ላኩን። እዛ አሁን ደግሞ እግዚአብሔር ብሎ ተመልሰን መተናል። ወደ አዲስ አበባ ከሄደች በኋላም ሶስት ወራትን ተፈናቅላ ለመቆየት መገደዷን የምትናገረው ይሸወርቅ ከቤተሰብ ተለያይቶ የወላጅ ዘመድን ዜና ሳይሰሙ መቆየት ይከብዳል፣ በዚያ ስሜት ሆኖ ማንበብና ማጥናትም አይታሰብም ብላለች። ወጣቷ የተሻለ ዝግጅት አድርጌ በቆይም የተቀሰቀሰው ጦርነት አስከትለብኝ ባለችው የስነ ልቦና ጫና ምክንያት በነባሩ የዝግጅት መንፈስ ላይ ላይ እንደማትገኝ ያሞኖ ራሷን በተወሰነ ደረጃ አረጋግታ ለፈተናው መቀመጧን ጠቅሳለች። በእርግጥ እንደ ድሮ አይደለም። አሁን ለፈተና ያለን ቦታ ራሱ ትንሽ ይከብዳን፣ ተጨናንቀናን። ድሮ አንብበን ነበር አንብበን ተዘጋጅተን እያለ ጦርነቱ ሲነሳ ያው ከዛ ስሜት ወጣን። አሁን በጣም ይከብዳል። ትንሽ ተስፋ አስቆራጭ የሆነ ነገር ቢኖርም ያው እየሞከርን ይቻል ነው። ሌላ ነገር ለመጀመር ራሱ እያሰብኩ ነበር። በአስር የሚመለስ ራሱ አልመሰለኝም። ሰላማችን የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ ፍቅር አበበ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና በመውሰድ ላይ ያሉት ተማሪዎች ተደራራቢ ችግሮችን እንዳሳለፉ ያስታውሳሉ። ባለፈው ዓመት ኮቪድ ጋር ተያይዘው ሲማሩ የተቆራረጠ ነበርና ሙሉ በሙሉ የዓመቱን ትምህርት በተሳካ ሁኔታ ወይም በነበረው አሰራር መሰረት ያገኙ ተማሪዎች ያደ ሁለተኛ ደረጃ እንደገና ፈተናው መፈተን ያለባቸው በዚያው ዓመት ነበረ በጦርነቱ ምክንያት ወደ 2014 ዓ ም የዞረበት ሁኔታ እና በጥቅምት ይሰጣል ተብሎ ይታሰበ ፈተና ነበረ። ወጣት መሀሌት የስነ ልቦና ጫናውም ሆነ ሌሎች ተጽዕኖዎች እሷንና እሷን መሰል ሴቶች፣ በተለይ ደግሞ አካል ጉዳተኞች ላይ እንደሚከፋ ሳትጠቁም አላለፈችም። ስፔሻሊ ዲሴብሊዜ የሆኑ ተማሪዎች ላይ ተጽዕኖ ከበድ ይላል። የምናጠናው ልጆች ጋር ነው። የነሱ እርዳታ ያስፈልገናል። እነሱ ጋር ደግሞ በጦርነቱ ምክንያት ተራርቀናልና ዘንድሮ ውጤት ከሌሎች የኢትዮጵያ ክፍሎች ጋር እኩል መታየት አለ አለብን ብዬ አላምንም። ማለፊያም ትንሽ ዝቅ ማለት አለበት። ካለን ዝግጅት የስነ ልቡና ጫና አንፃር ዩኒቨርሲቲ መግቢያ ውጤት ትንሽ ዝቅ ቢል እንደገና ዩኒቨርሲቲ እስከምንገባም የስነ ልቡና ዝግጅት እንድናደርግ ድጋፍ ቢደረግ ብዬ አምናለሁ። የትምህርት ባለሙያዎችም ሆነ ተማሪዎቹ የነበሩበት ችግር ውስብስብ ቢሆንም የምክርና የማነቃቂያ መርሃ ግብር ከተሰጠ በኋላ በከተማዋ በተዘጋጁ ሶስት የመፈተኛ ጣቢያዎች ሁለት ሺህ ስምንት መቶ ሰማንያ ተማሪዎች ፈተና እንዲወስዱ መደረገውን የከተማዋ ትምህርት መምሪያ ኃላፊ አብራርተዋል። ልጆቹ በተለያየ የአእምሮ ጉዳት ውስጥ ያለፉ ናቸው። ቤተሰቦቻቸውን ያጡ፣ ወንድም እህት ያጡ ይኖራሉ። በተለያየ መንገድ ዘመድ አዝማድ ከቤተሰቡ ውስጥ የተለያየ ጥቃት የደረሰባቸው የቤተሰብ አባላት ይኖሯቸዋል እና በዚህ የስነ ልቦና ጉዳት ውስጥ ሆነው ነው ፈተናውን እየወሰዱ ያሉት። ጥር 24 ጀምሮ ፈተናው ይሰጣል ተብሎ እንደተነገረ ልጆቹን የማሰባሰብ ስራ ሚሰራ ነው። ምክንያቱም ከመኖሪያ አካባቢያቸው ለቀው ወደ ሌላ ወደ አዲስ አበባ ደብረ ብርሃን፣ ባህር ዳር የተሰደዱበት ሁኔታ አለ። እነሱን የማሰባሰብ ስራ የሰራ ነው። ከዛ እነሱ እንደመጡ እንደገና ትንሽ ወደ ነበረበት ራሳቸውን ውስጣቸውን እንዲመልሱ የተለያዩ የባለሙያ የታገዘ በየትምህርት ቤቱ ሳይኮሎጂ መምህር አለ በነሱ የታገዘ አጫጭር ስልጠናዎችን የማነቃቃት ስራ ሰርተናል። በተጨማሪም እንደገና ወደ አካዴሚኩ ጉዳይ እንድመልሱ በተመረጡ ሰብጀክቶች በሚፈተኑት ትምህርት አይነት ላይ ጥያቄዎችን የመስራት ተጨማሪ ክላስ የመስጠት ማስቶሪያል ግዛዎች የማድረግ ስራ ተሰርቷል። ነገር ግን ይህ ሁሉ ሆኖ ወደ ኖርማል ሁኔታ ተመልሰዋል ማለት አይቻልም። እናም ይላሉ መምሪያ ኃላፊው። የዩኒቨርሲቲ መግቢያ ውጤቱ ተማሪዎቹ ያሳለፉትን ጫና ግምት ውስጥ ያስገባ መሆን ይገባዋል። ስለ ጉዳዩም ለክልሉ ትምህርት ቢሮ ማሳወቃቸውን አያ ያይዘው ጠቅሰዋል የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ በፌስቡክ ገጹ ይፋ እንዳደረገው የህወሀት ኃይሎች ገብተውባቸው በነበሩት የሰሜንና ደቡብ ወሎ የዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም በደሴ ከተማ አስተዳደር የ12ኛ ክፍል መልቀቂያ ብሔራዊ ፈተና ያልወሰዱ ከ37 ሺህ በላይ ተማሪዎች ለፈተና ተቀምጠዋል በሰሜን ጎንደርና ሰሜን ሸዋም በተመሳሳይ ፈተና የወሰዱ ተማሪዎች መኖራቸው ታውቋል በተያያዘ ዜና የጸጥታ ችግር በነበረባት የሚያካሂዱባቸው የኦሮሚያ ክልል አራት ዞኖች ከሀያ ሺህ በላይ ተማሪዎች ፈተናውን መውሰዳቸውንና ፈተናው በሰላም መጠናቀቁን የአሜሪካ ድምፅ ዘጋቢው እና ኮር መልካ ከስፍራው ደርሶናል። በምዕራብ ሸዋ ዞን አቡና ጊንደበረት ወረዳ የአቡና ሁለተኛ ደረጃ ትምህርት ቤት ተፈታኝ የሆነው ወጣት ያለምንም የጸጥታ ችግር ፈተናቸውን ማጠናቀቃቸውን ጠቅሶ በግጭት ምክንያት ያለፈውን እድል ዳግም ስላገኘ ደስተኛ መሆኑን ገልጿል።

አሁን ግን የአገር አቀፍ ፈተናውን በመውሰዳችን ደስተኞች ነን። ነገ ዩኒቨርሲቲ ገብተን ተምረን ለቤተሰቦቻችንና ለሀገራችን እንደምንሰራ ተስፋ አለኝ። ለአቡና ሁለተኛ ደረጃ ተማሪዎች፣ አስራ ሁለተኛ ክፍል ተፈታኞች ሁሉ መልካም ውጤት እንዲያመጡ እመኛለሁ። በዚህ ወረዳ ተፈታኝ የሆነው አብዲ አድማሱ ደግሞ የነበረው የጸጥታ ችግር በመቀረፉ የተሻለ እንድዘጋጅ ረድቶኛል ብለዋል። ታልቅ ቆርማ ተኬኛ ባይ ነው ወጥቶላ የፈተናችን ሁኔታ በጣም ደስ ይላል። በጥሩ ሁኔታ እየወሰደን እንገኛለን። ከዚህ ቀደም ፈተናው በጸጥታ ሁኔታ ሲተላለፍ ብዙም ዝግጅት አድርገን ስላልነበር አሁን እንዲያውም ሰፊ ጊዜ አግኝተን ለማንበብና ያላዳረስነውንም የትምህርት ክፍል እንድናዳርስ እድል አግኝተናል። ስለዚህ ፈተናው በጥሩ ሁኔታ በማለፉ በጣም ደስ ብሎናል። ከአሜሪካ ድምፅ ሬዲዮ ጋር ቆይታ የነበራቸው የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ምክትል ዳይሬክተር ተፈራ ፈይሳ ከትግራይ ክልል በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይችሉ በቀሩ አራት ክልሎች ውስጥ ፈተናው በተሳካ ሁኔታ መሰጠቱን አረጋግጠዋል። የመጀመሪያው ዙር በመደበኛው ፕሮግራም ሲሰጥ በዛ ጊዜ በጸጥታ ችግር ምክንያት ፈተና ያልወሰዱ አካባቢዎች አሉ። ለምሳሌ አማራ ክልል በዚህ ትግራይ ወራሪ ኃይል ተይዞ የነበሩ አካባቢዎች፣ ኦሮሚያም እንደዚሁ አልፎ አልፎ የፀጥታ ችግር ያለባቸው አካባቢዎች፣ በቤኒሻንጉል ጉሙዝም በተወሰኑ በጣም ጥቂት በሚባሉ አካባቢዎች፣ አፋሪም እንደዛው ያኔ ተይዞ የነበሩ አካባቢዎች። እነዚህን አካባቢዎች ደምረን ስናየው ወደ ስልሳ ሺህ አካባቢ የሚሆኑ ተማሪዎች ነበሩ፣ ያኔ በወቅት መውሰድ ያልቻል። ለእነዚህ ነው የተሰጠው ማለት ነው። ኦልሞስት ወደ ስድስት መቶ አስራ አምስት ሺህ ተማሪ ናቸው በኖርማል ለመውሰድ የተፈተኑት ከዚህ ውስጥ ኦልሞስት አሁን የአሁኑን ደምረን ስናየው ጥሩም ያለው ተማሪ ፈተናውን ወስዷል። የሚቀሩት የተንጠባጠቡ እነዚህ በግል ችግርም በሕመም ሊሆን ይችላል። ስለዚህ በእኛ ግምገማ በጸጥታ ችግር ምክንያት አሁን ፈተና የወሰደው ያው የሚታወቀው ከትግራይ ክልል ውጪ በሌሎች ክልሎች ላይ ሙሉ በሙሉ ተሰጥቷል ብለን እናስባለን። የትግራይን ካነሱ እነዚህን ተማሪዎች ለመድረስ የታሰበ በእናንተ ኤጀንሲ በኩል ማለት ነው የታሰበ ነገር ይኖር ይሆን? በእኛ በኩል የሚፈጠር አጠቃላይ ከሀገራዊ ጸጥታ ጋር የሚታይ ስለሆነ ሀገራዊ ጸጥታው ስረጋገጥ ትግራይ እንደ ማንኛውም ክልል ሰላም ሲሆን ነው የምንፈትነው። ከጦርነት ቀጠና ነጻ በወጡትና ሰላማቸው በተመለሰባቸው አካባቢዎች ለሚገኙ ተማሪዎች በቂ ባይሆንም ዝግጅት የሚያደርጉበት የአንድ ወር ጊዜ መሰጠቱን ያመለክታሉ ምክትል ዳይሬክተሩ። የአንድ ወር ጊዜ የሰጠ ነው ለሁለት ምክንያት ነው፣ አንደኛ አካዳሚክ የሆነውን ዝግጅት ከመምህራኖቻቸው ከትምህርት ቤቱ እና ከዚህ ጋር ባለው እንትን የሚገናኙበትን እድልን ለመስጠት ነው። ሁለተኛው እነዚህ ተማሪዎች ከቦታ ቦታ ተፈናቅሏል። በጸጥታ ችግርም እንዲህ አይነት ችግሮች ደርሶባቸዋል እንረዳለን። ይሄንን አንድ ወር በቂ ነው እያልን አይደለም። እንግዲህ ይሄን ያደረግነው አትሊስት ወደ ነበሩበት ወደ ልቦናቸው፣ ወደ ቀልባቸው እንዲመለሱና ተረጋግቶ እንዲፈል። ተማሪዎችና የትምህርት ባለሙያዎች የዩኒቨርሲቲ መግቢያ ውጤቱ የነበረውን ችግር ግምት ውስጥ ያስገባ መሆን አለበት ሲሉ ደጋግመው ያነሳሉ። ጥያቄዎቹ መቅረባቸውን ያረጋገጡ አቶ ተፈራ ግን ይህን የመወሰን ስልጣን የመንግስት እንደሆነ ተናግረዋል። እንዲህ አይነት ጥያቄዎች አሉ። ይሄን ኤጀንሲው አሁን የሚለውን ምንም ነገር የለም። በዚህ ደረጃ ኤጀንሲውም አይወስንም። ይሄ ትልቅ ኢሹ ስለሆነ ዞሮ ዞሮ ግን ችግሩ እንዳለ እንረዳለን። ችግሩ ለመፍታት እኛ የተወሰነ ጊዜ ከመስጠት ባሻገር አሁን የመቁረጫ ነጥቡ ይለያል አይለይም የሚለውን ኤጀንሲ ሊወስንም አይችልም። የኤጀንሲ ስልጣን አይደለም። የሚመለከተው አካል ሌላ ነው እያሉኝ ነው። መንግስት ነው የሚወስነው። ይሄን ለአሜሪካ ድምጽ ሬዲዮ መስፍን አራቄ ጋቢና ቪ የምትከታተሉት። አሁን ደግሞ የምናልፈው ወደ ምሽቱ እንግዳችን ነው። አምላኩ ቢክስ በቋንቋ መምህርነት በተርጓሚነትና በደራሲነት ከአስር ዓመት በላይ ለተሻገረ ጊዜ አገልግለዋል። የቅርብ ጊዜ እንቅስቃሴያቸው ደግሞ ማህበራዊ መገናኛዎችን ለቋንቋ ማስተማሪያነት ለመዋል ሲሆን በዚህና በተያያዥ ጉዳዮች ላይ ከሀብታሙ ስዩም ጋር ያደረጉት ቆይታ ቀጥሎ ይቀርባል። ሙሉ ስሜ አምላኩ ቢክስ ሸቴ ይባላል። በስልጠና የእንግሊዝኛ መምህር ነበርኩኝ። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በውጭ ቋንቋዎች እና ስነ ጽሁፍ እንዲሁም የሁለተኛ ዲግሪ እንግሊዝኛን እንደሁለተኛ ቋንቋ ማስተማር ወይም ቲቺንግ ኢንግሊሽ አዝ ኤ ፎሬን ላንጉዌጅ የሚሉ ዲግሪዎችን ሰርቻለሁ። ከዛ በእንግሊዝኛ አስተማሪነት ለብዙ ጊዜ አገልግዬ ነበር። የእንግሊዝኛ አስተማሪነቱን ስተወው ወደ ትራንስሌሽን የዞርኩት በፈረንጆቹ አቆጣጠር ከ2011 ጀምሮ ሰራ ነበር። አሁንም እየሰራው ነው ያለውት። ዛሬ አገናኝን ማህበራዊ መገናኛዎችን በመጠቀም የሚሰጡት ቋንቋን የማስተማር አገልግሎት ይሁን እንጂ በተለይ ከትርጉም ስራ ጋር በተገናኘ አመታትን የተሻገረ ልምድ አለሁት። ካባ የተሰኘ ተቋሙ እንደ መሪ ቃል የተጠቀመውን ግርድፍ ትርጉም ለአንሳ ዚጋ ልምድ ያሰላል፣ ቋንቋዎች ድልድይ ይሆኑናል ይላል። ይህ አረግ እንዲስተላለፍ የፈለጉት መልእክት ምንድን ነው? አብዛኛውን የሕይወታችን ስሪት ልምድ ነው ብዬ አምናለሁ እና አንድ ነገር ደጋግመን በሰራ ነው ቁጥር በዛ ላይ የተካን እንሆናለን። እና ልምድ ያሰላል ስል ደጋግመን የምንሰራውን ነገር እየወደድነው፣ የምንሰራውን ነገር የተሻለ እንሰራዋለን፣ እየሰላ ይሄዳል። ቋንቋ ድልድይ ነው ስል ደግሞ ከምንም በላይ እኔ ቋንቋ አድናቂ ነኝ። ሙያዬ ቋንቋ ስለሆነ ብቻ ሳይሆን ሁሉ ነገሩን ስንመለከተው የሰው ልጅ ዋና መገለጫ ዋና መሳሪያ ነው ለመግባቢያነት አልፎ ማንነትን የሚወስድ ነው። ቋንቋ ምክንያት ነው በዓለም ላይ የሚመጡ ልዩነቶችን እየተፈጠሩ ያሉት። አንድ ሰው የኔን ቋንቋ ሲናገር ከምንም በላይ እጆቼን ዘርግቼ እቀበለዋለሁ። በማላውቀው ቋንቋ ሲናገር ግን ጥርጣሬ ወይም ስጋት ነው የሚያድርብኝና ቋንቋ ድልድይ ነው። እንግሊዝኛ በመቻላችን ነው እዚህ ሀገር መስተን እዚህ ሀገር የምንሰራው። እንግሊዝኛ ባንችል ይህን ያክል ጉዞ መጓዝ አንችልምና ቋንቋ ድልድይ ነው። ትርጉም ስራ የምንሰራ ደግሞ የድልድዩ ገንቢዎች ነን። ከዚህ ቀደም ለውጭ ሀገራት ሰዎች የሚሆኑ አጫጭር ቋንቋ ማስተማሪያዎችንና ለህጻናት የሚሆኑ ታሪኮችንም አሳትሟል። እነዚህ መጽሐፍት ማዘጋጀት ከሌሎች መጽሐፍት የተለየ የሚጠይቀው የዝግጅት ጥንቃቄ አለው ወይ? የዝግጅት ሂደት ውስጥ ምን ይመስላል? ቨርስትልኝ ስላነሳኸው ሁለቱ የተለያዩ መጽሐፍቶች ናቸው። አንደኛው በግሌ የሰራውት ዜጋ ላይ ያለው አማርኛን እንደ ውጭ ቋንቋ የውጭ ዜጎች እንዲማሩት እንደገና ቅድም እንዳልኩት በዚህ ሀገር አዶብት ተደርገው ከሀገራቸው ከቤተሰቦቻቸው ርቀው ያሉ ቋንቋቸውን እንዲማሩ ወይም ደግሞ የኢትዮጵያን የሆነ ነገርን እንዲማሩ የሚረዳ አማርኛ መማሪያ መጽሐፍ ሲሆን አማሪክ ፎር ፎሬነርስ ኢትዮጵያን ዳያስፖራ ብዬ መግቢያው በእንግሊዝኛ ልክ አስተማሪው በእንግሊዝኛ እንደሚያብራራ ሆኖ አማርኛ ቀስ በቀስ እየጨመረ እየጨመረ መሄድ መጀመሪያው አካባቢ በብዛት በእንግሊዝኛ እየገለጸ ከዛ ወደ መሃል እያወቁ እየገባቸው ሲሄድ አማርኛ እየበዛ የሚሄድ የተለየ መጽሐፍ ነው። እሱ አማዞን ዶትካም ላይ ይገኛል። እዚህ ኮሎራዶ ውስጥ ደግሞ በሀበሻ ስቶሮች ውስጥም አለ። ሁለተኛው ደግሞ በበጎ ፈቃድ የምሰራው ነው። ምንም የሚከፈለኝ አይደለም። ሁለተኛው ኦፕን ሄርትስ ቢግ ድሪምስ የሚባል ተቀማጭነቱን እዚህ አሜሪካ ያደረገ የበጎ አድራጎት ድርጅት የልጆችን መጽሐፍ በእንግሊዝኛና በአማርኛ፣ በእንግሊዝኛና በኦሮምኛ፣ በእንግሊዝኛ በትግርኛ እንዲሁም በሌሎች የኢትዮጵያ ቋንቋዎች ባይሊንጓል አድርገው እያሳተመ ወደ ኢትዮጵያ ያሰራጫል እና ለዛ ከ2017 ጀምሮ እስካሁን ድረስ ከመቶ መጽሐፍ በላይ አሳትመዋል። ከነዛ ውስጥ ያው ሌሎች ትራንስሌተሮችም ሌሎች ተርጓሚዎችም አሉ። ሲጀምሩ ጀምሮ አብሬ የነበርኩኝ ሌሎችንም የትግርኛ የኦሮምኛም ተርጓሚዎች እንዲያገኙ አድርጌ በበጎ ፈቃድ የምሰራው ነው ያ ሁለተኛው የመጽሐፍት አይነት። በቅርቡ ደግሞ ማህበራዊ መገናኛዎችን በመጠቀም የቋንቋ ትምህርት የሚሰጥ አገልግሎት ጀምረዋል። ይህን አገልግሎት ለመጀመር ምን አነሳሳዎት? ሁለት ነገሮች ናቸው። የመጀመሪያው ቅድም እንዳልኩት አማርኛ ኢትዮጵያን ጀምሮ አስተምር ነበር። ለምሳሌ ለቮለንቲርስ የኮሪያን የእርዳታ ድርጅት ሰራተኞች፣ ኮይካ የሚባል ድርጅት ኮሪያውያንን ወደ ኢትዮጵያ ሲያመጣ፣ አሜሪካውያን፣ ብሪቲሽዎች ወደ ኢትዮጵያ ሲመጡ ቋንቋውን በተወሰነ ደረጃ ለመማር ይፈልጋሉ እና እዛ ጀምሮ አስተምር ነበር ከዛ በኋላም እንዲሁ በተለያዩ አጋጣሚዎች ያስተምር ነበር እና ይሄንን ኮቪድ ሲመጣ ደግሞ ሁሉም ነገር ሲዘጋጋ እና ቤት ስንቀመጥ ይህን የምሰራውን ነገር በዩቲዩብ እስኪ ልሞክር በዩቲዩብ ልጀምር ብዬ ልክ የዛሬ ዓመት አካባቢ ነው የጀመርኩት። የተወሰኑ ነገሮችን እየቀደው ልክ ማስተምረውን ማቴሪያሎች፣ መጽሐፍን ተጠቅሜም በመጀመሪያ አካባቢ ምናልባት ሁለት ቪዲዮዎች መጽሐፍን ማስተዋወቅ ነበር የጀመርኩት። እየገፋ መጥቶ አሁን በቅርቡ ደግሞ ለልጆች መጽሐፍ ማምምር ያለው ዩቲዩብ ላይ ከማህበራዊ መገናኛ ሰዎች ጋር የሚያገናኙት አዲስ አሰራር ይዘው ብቅሱ። ምን አዲስ ነገር ተማሩበት? ምንስ ፈታኝ ሆነቦት? እውነት ነው ፈታኝ ነው። በተለይ የቴክኖሎጂ ጉዳይ ከልጅነት ይዘነው ያልመጣነው ነው ነገር ወይም ደግሞ እንደ ሙያ የያዝነው ስላልሆነ ቪዲዮን ለመቅዳት ከበድ የሚሉ ነገሮች ነበሩ፣ ቴክኒካሊ ጥራቱን ለመጠበቅ ግን። በሂደት ነው እየተሻሻለ የሚመጣው የመጀመሪያ ሁለት ሶስት ቪዲዮዎች ምንም ጥራት ያልነበራቸው በፍሪ አፕ ተጠቅሜ ነበር። ከዛ በኋላ ቅድም እንዳልነው ተሞክሮው ልምድ ያሰላል ኤክስፒሪያንስ ሻርፕንስ ነው። ደጋግሜ በምሰራበት ሂደት ብዙ ነገሮችን ተማርኩኝ። በነፃ ተጠቀምበት የነበረውን አፕ ከፍዬ የተሻለ አፕግሬድ አድርጌ እንደገና ደግሞ ከሰራዋቸው ጥራቱን እያየውኝ ከዛ በተሻለ ነገሮችን እያስተካከልኩኝ መማሪያ ሂደት ነው። ለራሴም እየተማርኩበት ያለ ነገር ነው። እንግዲህ እርስ ነዋሪነቱ በዩናይትድ ስቴትስ ነው። በርካታ ትውልድ ኢትዮጵያውያን የሚኖሩበት ሀገር እንደሆነ ይታወቃል። የሀገራቸውን ቋንቋ ለመማር ያላቸው ዝግጁነት ምን ያክል ነው? እርስ በሚያዘጋጃቸው ማሪያዎች ዙሪያስ ምን አስተያየት ሰጥተውት ያውቃሉ? አገሩ ብዙ ኢትዮጵያውያን አሉበት። ልጆች አማረኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀሁት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው፣ ትምህርት ቤት ለገቡ፣ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት የተዘጋጀ ነው። ትንንሽ ልጆች ደግሞ በእድሜ ትምህርት ቤት ገና ላልገቡ ከቤት ጀምረው አሁን የሚማሩበት መጽሐፍ ሊዘጋጅ የሚል አስተያየት ሰጥተውኛል። እንደገና እዚህ አሁን ዩቲዩብ ላይም በጀመርኩት ጥሩ ጥሩ ማበረታቻ ነው እያገኘ ያለሁት። ምክንያቱም በተለይ ዩቲቡ ልጆች ብዙ ጊዜ ኤሌክትሮኒክስ ላይ ናቸው፣ ስልክ ላይ፣ አይፓድ ላይ፣ ታብሌት ላይ ናቸው ብዙውን ጊዜ የሚያሳልፉት እና በዛ መንገድ እንዲማሩ ስለሚረዳቸው በጣም ጥሩ ጥሩ አስተያየት ነው እየተሰጠኝ ያለው። አበረታች ነው። ምክንያቱም ይህን ለመደገፍ ተቋማት የሉም። እንደገና ደግሞ ጊዜም በራሳቸው እንዳያስተምሩ ወላጆች ጊዜውም የላቸውም፣ የሚታወቅ ነው። ከመለየታችን በፊት እንግዲህ አሁን ወደ ማህበራዊ መገናኛዎቹ ዞር ብለው በሱ መንገድ ቋንቋ ለማስተማር ጥረት እያደረጉ ነው። በመጪ ዘመን ይህን አገልግሎት ለማሳደግና ለማስፋፋት ያሰቡት እቅድ አለው ወይም? አዎ ያው እንደ ተደራቢ ስራ ስለሚሰራ ይሄ እሁድ፣ ቅዳሜ ተጠብቆ ወይም ደግሞ ከስራ ሰዓት ውጪ ይሰራ ስራ ስለሆነ ጊዜ ይፈልጋል ሰው ያቅዳል እግዚአብሔር እና ጊዜ ስራውን ይሰሩታል ከዛ አንጻር የዩትዩብ ቻናል አለኝ እንዲሁ ደግሞ የቴሌግራም ቻናል እየከፈትኩ ነው የህፃናት መጽሐፍትን እየመረጥኩኝ እያሰባሰብኩኝ በዩትዩብ ላይ እያነበብኩ ህፃናት አብረው እንዲያነቡ በሁለቱም ለሚሆነው በድምፅ አነባለው እነሱ ደግሞ ገጹን ያያሉ አብረው ይከተሉኛል እንደዛ እያደረኩ በዛ ላይ ለመግፋት አስባለሁ። እንዲሁ ደግሞ ጊዜውና አቅሞ ካለኝ የልጆች መጽሐፍት ተጨማሪ መጽሐፍትን መጽሐፍ መተርጎም ፍላጎቴ ነው። እጅግ በጣም አመሰግናለሁ አቶ አምላኩ ቢክስ ስለ ትርጉም ስራ እንዲሁም ደግሞ በቅርቡ ስለጀመሩት የበይነ መረብ ላይ ወይም የማህበራዊ መገናኛዎች ላይ የቋንቋ ማስተማር አገልግሎት ለአድማጮች ሳጋሩልን በእጅጉ አመሰግናለሁ። ቀሪ ዘመኑ ሁሉ በስኬት እንዲታጀብ እመኝልዎታለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ልካቸው ምርቶች የአፍሪካን ገበያዎች አጥለቅልቀዋል። አሁን ደግሞ ባህላዊ መድኃኒቶቿንም እያሸገች ወደ አፍሪካ መላክ ብትጀምርም መድኃኒቱ የጎንዮሽ ጉዳት ዙሪያ ደግሞ ጥርጣሬዎች እየተነሱ ነው። የቪክቶሪያ አሙጋን ዘገባ ኤደን ገረመው ታቀርበዋለች። በናይሮቢ በሚገኘው የቻይና ኦሪየንታል የባህላዊ ህክምና ክሊኒክ ውስጥ ደንበኛ ከሆኑ ከአስር በላይ ታማሚዎች መካከል የሰማንያ አምስት አመቱ የእድሜ ባለጸጋ ኢንግፖል ሲንግ አንዱ ናቸው። ሲንግ ያለፉትን አምስት አመታት በአከርካሪ ህመም ሲሰቃዩ በመቆየታቸው ይህንን ህክምና ለመሞከር እንደፈለጉ ይናገራሉ። ትንሽ ለውጥ አለ። ከጀመርኩት ገና ሳምንቴ ነው። ከዚህ በኋላ 12 እስከ 15 ዙር ህክምና ይቀረኛል። ከዚያ ውጤቱን እናየዋለን። እንደ አውሮፓውያን አቆጣጠር በ2020 በቤጂንግ የሚገኝ ዓለም አቀፍ የአማካሪዎች ተቋም በተደረገ የድጋሚ ልማት ጥናት በተሰኘ ጥናት መሰረት ቲምሲ የተሰኘው ባህላዊ የቻይና ህክምና በአፍሪካ ከፍተኛ የሆነ ተወዳጅነት ማትረፉን ያስቀኛል። በተመሳሳይ በየካቲት 2020 ቻይና ዴሊ በተሰኘው የመንግስታዊ ሚዲያ ላይ የቲንክ ታንክ ተመራማሪ ባወጡት ርዕስ አንቀጽ ላይ ባህላዊ ህክምናው የቻይናን ምጣኔ ሀብት በማበልፀጉ ረገድ ቻይና ለዓለም ጤና የምታበረክተው አስተዋጽኦ ለስላሳ ክንድ ሆኗታል ብሏል። ይሁንና በዘመናዊ ህክምና ውስጥ ያሉ መደበኛ ሐኪሞች ባህላዊ ህክምናዎችን ስንጠቀም ምጣኔውን ማወቅ አለመቻላችን በራ ራሱ የጤና ችግር ይፈጥራል ይላሉ። ዶክተር ሱልጣን ማቴ ደችሬ በኬንያ የብሔራዊ ማህበረሰብ ጤና ተቋም ባልደረባ ናቸው። መድኃኒቶቹ ለተለያዩ ነገሮች ይጠቅማሉ። ነገር ግን እንደ ሀኪም እያሳሰበን ያለው እነዚህ የእጽዋት ህክምናዎች በምንፈልገው መልኩ በአግባቡ እየተወሰዱ አለመሆናቸው ነው። የቻይና ባህላዊ ሕክምና ደህንነትና ውጤታማነት በዓለም አቀፍ ደረጃ ክርክር ውስጥ የገባ ነገር ነው። ይሁን እንጂ እንደ ሊቹአን ያሉት የባህል ሐኪሞች ደግሞ በኬንያ አማራጭ የሕክምና ዘዴዎችን በሚሹ ሰዎች ዘንድ ተወዳጅነትን አትርፈዋል። ሊቹአን ብዙ ሰዎች ኮቪድ-19 ሲይዛቸው የእጽዋት ሻያችንን ይወስዳሉ፣ ውጤቱም እጅግ መልካም ነው። እሳቸው ይህን ይበሉ እንጂ በአንጻሩ የአካባቢ በቃ ባለሙያዎች ደግሞ የቻይና መድኃኒቶች ሽያጭ በአፍሪካ በተለይም በኬንያ አሉታዊ በሆነ መንገድ የባህላዊ ህክምናውን እንዳያነቃቁት ይሰጋሉ። ለዚህ ደግሞ ለባህላዊ ህክምናው ሲባል አንዳንድ ለየት ያሉ የእባብ ዝርያዎች መገደላቸውና መጥፋታቸው እንዲሁም የአውራሪሶች ታድኖ መገደል እንዳይከሰት ያሰጋላሉ። ዳንኤል ዋንጁኪ የስነ ምህዳር ባለሙያ ናቸው። በኬንያ አውራሪስ ለዚህ አንድ ምሳሌ ነው። ሰዎች የአውራሪስ ቀንድ ለደስታና ለወሲባዊ መነቃቃት ጥሩ ነው ብለው ያድኗቸዋል። ይሄ አውራሪሶች በኬንያ ብቻ ሳይሆን በመላ አፍሪካ ሙሉ ለሙሉ ዝርያቸው የመጥፋት አደጋ እንዲጋረጥበት አድርጓል። የኬንያ ማዕከላዊ ስታትስቲክስ ቢሮ ሀገሪቱ በየዓመቱ ለጤና ስርዓቱ 2.7 ቢሊዮን ዶላር ትመድባለች ይላል። አንዳንድ የምጣኔ ሀብት ባለሙያዎች ደግሞ የባህላዊ ሕክምናውን ውጤታማነት ማረጋገጥ ከተቻለ አገሪቱ በአጠቃላይ ለጤና የምትበጅተውን በከፍተኛ መጠን መቀነስ ይቻላል ይላሉ። ኬን ጊቺንጋ የምጣኔ ሀብት ባለሙያ ናቸው። አፍሪካውያን ሕክምና ለማግኘት እንደ ህንድና የተባበሩት አረብ ኤሚሬትስ ባሉት ሩቅ አገሮች ይጓዛሉ። ስለዚህ ይሄ ተፈጥሯዊና ተመጣጣኝ ዋጋ ያለው የጤና እንክብካቤ አቅርቦት ነው። ምክንያቱም ደግሞ ዋጋ ሰዎች ሕክምና የሚመርጡበት አንዱ መመዘኛ ነው። ድሮፓን አቆጣጠር በ2021 ዓም የኬንያ ብሔራዊ መድኃኒት ተቆጣጣሪ የመድኃኒትና የመራዦች ቦርድ በሀገሪቱ የቻይና ባህላዊ መድኃኒቶች እንዲሸጡ ፍቃድ ሰጥቷል። እንደሊ ያሉ ባህላዊ ሐኪሞች ታዲያ በአፍሪካ ሌሎች ሀገራቶችም የቻይናን ባህላዊ መድኃኒቶች ለመሸጥ ፍቃድ በመስጠት የኬንያን ፈለግ ይከተላሉ ብለው ያስባሉ። የምሽቱ ዝግጅቶቻችን እነዚህ ነበሩ። ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ እንዲሁም ስመኝሽ የቆየ አብረናችሁ አምሽተናል። ነገ በተመሳሳይ ፕሮግራሞች እስከምንገናኝ መልካም ምሽት።